በደንቢዶሎ በተካሄደው ሰላማዊ ሰልፍ ጫካ ያለው ታጣቂ ቡድን ከመንግስት ጋር ተደራድሮ ሰላም እንዲወርድ ተጠየቀ። ሰላማዊ ሰልፉ የተካሄደው በህብረተሰቡ ጥያቄ ነው ያሉት የዞኑ የገጠር ፖለቲካና አደረጃጀት ኃላፊ፣ በጫካ ታጥቆ የሚንቀሳቀስ በእርቅና በሰላማዊ መንገድ እንዲገባ ጥሪ ቀርቧል፣ መንግስት ለእርቁ ዝግጁ መሆኑን ገልጠዋል በማለትም ጠቅሰዋል። በሌላ በኩል በላሎ አሳቢ ናንጎ ሸማቂዎችን ለመቃወም የተጠራ ሰልፍ ላይ አንሳተፍም ያሉ ግለሰቦች ታስረዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ናቸውን የነገሩ ክሱን ከወረዳው አስተዳዳሪ ለማረጋገጥ ያደረግነው ጥረት አልተሳካም። ብሎ ናኮር መልካ ከነቀምቴ ቀጣዩን ልኮልናል። ትናንት በደንቢ ዶሎ የተጠራው ሰልፍ ላይ የተካፈሉት የከተማውና ሰዮ ወረዳ መንግስት ሰራተኞች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ነጋዴዎችና ሌሎችም መሆናቸውን ነው። ከሰልፉ ተሳታፊዎች መካከል ወይዘሮ ኖሻ አየለ የተናገሩት ሰልፉ ላይ ስለተላለፉት መልእክቶችም ተከታዩም ብለዋል። ሁሉም ሕብረተሰብ በሰላም ገብቶ በሰላም ሰርቶ በሰላም በሀገር ውስጥ እንድኖር፣ በስም ኦሮሞ ጫካ ውስጥ የምትቀመጡ እስካሁንም ለኦሮሞ ብላችሁ በረሀብ በምን ችግር ያያችሁ ኑና አንድ ሆነን የሀገሪቷን ጥያቄ ለሀገሪቷ ልማት በአንድነት ድርሻችንን እንወጣ፣ አንድ ነን ማንም ለማንም እንዳይጠቃ፣ እኛ አንድ ሆነን በባገዳዎች በኩል ያላችሁን ሀሳብ እና ያላችሁን ጥያቄ አቅርቡ። እኛም ተወያይተን ተቀምጠን ችግሩን እንፈታለን። በእኛ በኩል ያለው ጥሪ ከሁሉም በላይ እናንተ ገብታችሁ ጉልበት ሆነን አንድ ሆነን ለሀገሪቷ እድገት እንስራ ብለዋል። ሌላው የሰልፉ ተሳታፊ መምህር ያስን ሰይድ ሰላም በዞኑ እንዲወርድ መንግስትና በኦሮሞ ሕዝብ ስም በጫካ የሚንቀሳቀሱ ማድረግ አለባቸው የሚሉትን አብራርተዋል። በተቻለ መጠን በማንኛውም መንገድ እነሱንም በማነጋገር ሰላማዊ መንገድ ተመልሰው ከሕዝብ ጋር ሆነው በውይይት ችግሮች እንዲፈቱ እንጂ በጠመንጃ ከሆነ ጉዳቱ የሕዝብ

እንደገና ወይም ዶኛ ብከር ነው ሀላፊዎችን በፈለገው ሚኒስ ካልቶ ማነጋገር እንደዛ ሲሆን ና ሰላም ደርዝ ነው እንግዲህ የህዝብ ነው። ባለፈው አንድ ዓመት ውስጥ በሁለቱ መካከል በተካሄደ የተኩስ ልውውጥ ደረሰ ያሉትን ችግር ገልጸው የመፋሰሱ ቀርቶ በእርቅና ድርድር ለህዝቡ ሰላም መስራት እንዳለባቸው ጥሪ አቅርበዋል። በዛ አካባቢ አሁን የመንግስት ወታደር እዛ ላይ ሄዶ ሰፈረ፣ እነሱ ጫካዎች ስላቸው እዛ አካባቢ ያሉ ሰዎች አሁን ምንም መስራት አልቻሉም። बिलो बे ये, के ये, वाले का मारे दे दे होने। ये तो होने खबी तुझे ኑሮ ራሱ ይህ ችግር ሁሉ ሊቀር የሚችለው ሰላም ስወርድ ነው። ሁለቱም አካል በዚህ ላይ ችግር በማየት የህዝብ ብሎ ለመተዋት ዓመት ደግሞ የሚበላ ነገርም አይኖርም። ከፍተኛ ችግር ይገጥመናል። ይህ በሰላማዊ መንገድ ካልተፈታ ማለት ነው። የዞኑ ገጠር ፖለቲካና አደረጃጀት ኃላፊ አቶ ገመቹ በቀለ ሰልፉ በህብረተሰቡ ጥያቄ መሰረት መካሄዱን ገልጸው ተሳታፊዎቹ ያስተላለፉት መልእክት ላይ ተከታዩም ብለዋል እናቆማለን። ከዚህ በኋላ እኛ ሰላም ፈላጊዎች ነን። ከዚህ በኋላ እኛ በልማት ውስጥ ተሳታፊ መሆን አለብን። ራሳችንን በልማት ማበረታት አለብን። መጪ ዓመት የራብ ሊሆን ነው ገብሬ በኋላ ረሰ ንግዱ ካልተነገደ ገበያ ካልተሰራ ሊመጣ ስለሚችል ከዚህ በኋላ እኛ ማቆም አለብን። ሰላም እንሻለን። ሰላም ፈላጊዎች ነን። ሰላሙን ደግሞ ለማድረግ ሰላማዊ ሰልፍ ወጥተን እኛ ሰላም እንደምንፈልግ ነገር መግለጽ ስላለብን መንግስት ይርዳልና ሰላማችን ይህንን ሰላማዊ ሰልፍ እንዲያደርጉ ተደረገ። ያው ህዝብ ሰላማዊ ሰልፍ ወጥቶ ማለት የሚገባው ነገር ብለዋል። ከዚህ በኋላ ለሰላም ለኦሮሞ ህዝብ ብሎ ጫካ የገባ ካለ በሰላማዊ መንገድ መጥቶ በሰላማዊ መንገድ በእርቅ፣ በሽማግሌዎች፣ በእምነት አባቶች በኩል ማለቅ እንዳለበት ነገር አቅርቧል። የዞኑ አስተዳዳሪም ይህንን አበስሮላቸዋል። አሁንም በሰላማዊ መንገድ የመሄዱ ጉዳይ ክፍት መሆኑን መረጋግጦላቸዋል። መንግስትም እንደ መንግስት ይህንን በእርቅ እንደሚጨርስ በነዚህ ሰበብ ደግሞ የራሳቸውን የግል ፍላጎታቸውን ለማሳካት አብሮ የህዝብን ሰላም የሚደፈርሱ ይኖራሉ። የህግ በላይነትን ማስከበር በተመለከተ የተነሳ ጥያቄንም አስመልክቶ ፖሊስ ጣቢያና ፍርድ ቤት የመሳሰሉ ተቋማት ቶሎ ወደ ስራ እንዲገቡ ይሆናል ብለዋል። መንግስት አሁንም ለእርቅና ድርድር ዝግጁ ነኝ ማለቱን ተከትሎ የሸማቂዎቹን አስተያየት ለመጠየቅ ለምራብ ዞን ቃል አቀባይ በተደጋጋሚ ያደረግኩት የስልክ ጥሪ መልስ አላገኘም። ከአሁን ቀደም የምዕራብ ዞን ሸማቂዎች መሪ ኩምሳ ዲሪባ በአፍሪካ መሰል ችግሮችን በመፍታት ልምድ ያለውና ገለልተኛ አካል ከመንግስት ጋር ቢያደራድራቸው ለመነጋገር ፍቃደኛ መሆናቸውን ገልጸው እንደነበር ይታወሳል። በሌላ በኩል በላሉ ሀሳቢ ሸማቂዎቹን ለመቃወም መንግስት የጠራው ሰልፍ ላይ አንሳተፍም ያሉ ግለሰቦች ታሰሩ ሲሉ ስማቸው እንዲጠቀስ ያልፈለጉ ግለሰብ ተናገሩ። የዛሬ ጠዋቱን ሰልፍ የጠራው መንግስት ነው። የኦሮሞ ነጻነት ተዋጊዎችን ሽፍቶች ብሎ ህዝቡ እንዲቃወም ነው የተፈለገው። የከተማው ነዋሪ ሰልፉ ላይ መሳተፍ ስላልፈለገ አልተገኘም። ከዚህ ጋር ተያይዞ አባገዳ ታምሮ የሚባሉ ሰው ተይዘዋል። እርጋሳ የሚባል በህብረት ስራ ማህበር ውስጥ የሚሰራ አቶ ክፍሉ መርዳሳ የሚባሉ ግለሰብም እንዲሁ ታስረዋል። የወረዳው አስተዳዳሪ አቶ አማረ ተገኝ እሱን ለማጣራት ስልክ ደውዬ በአካል ካልሆነ በስልክ መልስ ለመስጠት እንደሚቸገሩ ተናግረዋል። ስማቸውን እንዳይጠቀስ የጠየቁ የወረዳው ጽህፈት ቤት ሰራተኛ እንዳሉት ከሆነ ለዛሬ ጠዋት ተጠርቶ የነበረው ሰልፍ መቅረቱንና ጥቂት ሰዎች መታሰራቸውንም ጠቅሰው ለምን እንደታሰሩ ግን አላውቅም ብለዋል። ለቪኦኤ ናኮር መልካ ነቀምቴ